የተባበሩት መንግሥታት ድርጅት የፀጥታ ጥበቃ ምክር ቤት ትናንት ከሰዓት በኋላ ተነጋግሯል። ለስብሰባው ጠቅለል ያለ ማብራሪያ የሰጡት የመንግስታቱ ድርጅት የፖለቲካ እና የሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሮዝሜሪ ዲካርሎ የህዳሴ ግድብ ግንባታ ከተጀመረ አንስቶ ያለውን ታሪክና ኢትዮጵያ ግብፅና ሱዳን እንዲሁም መሪዎቻቸው የተጓዙባቸውን መንገዶች ተቋቁመዋል። ሰሞኑን የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የደቡብ አፍሪካ ፕሬዚደንት ሰብሳቢነት በተመራ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የግብጽ ፕሬዚደንት አብዱልፈታህ ኤልሲሲ እና የሱዳን ጠቅላይ ሚኒስትር አብዱላህ ሀምዶክ በተገኙበት ስብሰባ ላይ መሪዎቹ ቀሪ ጉዳዮቻቸውን ለመፍታት በአፍሪካ ህብረት ወደሚመራ ሂደት ለመግባት መስማማታቸውን ረዳት ዋና ጸሐፊዋ ዲካርሎ ለጸጥታ ጥበቃ ምክር ቤቱ አሳውቀዋል። በሶስቱ ሀገሮች መካከል በሚካሄዱት ድርድሮች የቀሩት በተፈጥሯቸው የቴክኒክና የህግ ጉዳዮች መሆናቸውን ዲካርሎ ጠቁመው እነዚህም የሚደርሱበት ስምምነት አሳሪነት የውዝግብ አፈታት ስርዓት እና በድርቅ ጊዜ የውሃው አያያዝን እንደሚያካትቱ ተናግረዋል። ረዳቷና ጸሐፊዋ አክለውም ወገኖቹ ስምምነት ላይ ለመድረስ ቁርጠኛ እንዲሆኑ ጥሪ አቅርበው የአፍሪካ ህብረት ሂደቱን እስከ ፍጻሜው ለመምራት እያደረገ ያለውን ጥረትም አድንቀዋል። ኢትዮጵያ፣ ግብጽና ሱዳንም ለጋራ ተጠቃሚነት የሚያደርሳቸውን ጥረት ጠብቀውና አጠናክረው እንደሚቀጥሉ ያላቸውን መተማመን አጉልተው ተናግረዋል። ይህ በእንዲህ እንዳለ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ ያወጣው የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ሲዲሲ በምህጻር ተብሎ ይጠራል ወይም ኮንግሬሽናል ብላክ ኮከስ በግድቡ አሞላልና፣ ሌሎችም የቴክኒክ ጉዳዮች የተነሳው ውዝግብ በሰላምና በመግባባት እንዲፈታ ለማስቻል ማንኛውንም ድጋፍ እንደሚሰጥ አስታውቀዋል። ጉዳዩን አህጉራዊው የአፍሪካ ህብረት እንዲይዘው እንደሚያበረታታም ገልጾ ነበር። የጉባኤው ሰብሳቢ የሆኑትን የካሊፎርኒያዋን እንደራሴ ከረን ባስን ባልደረባይ ሳሌም ሶሎሞን አነጋግራቸዋለች። የሳሌም የመጀመሪያ ጥያቄ እርሶ በሊቀመንበርነት የሚመሩት የጥቁር እንደራሴዎች ጉባኤ ግድቡ የኤሌክትሪክ ኃይል ለአካባቢው በማቅረብ ያለውን ጥቅም አጉልቶ አሳይቷል። በሌላ በኩል ግን ግብጽ የውሃውን ፍሰት ይቀንሳል፣ የግብርና እንቅስቃሴዋንም ለጉዳት ያጋልጣል በሚል ትቃወማለች በዚህ ሁኔታ ሶስቱንም ሀገሮች ሊያስደስት ይችላል የሚባል መፍትሄ የሚገኝ ይመስልዎታል? የሚል ነበረ። እንደራሴ ባስ ይመልሳሉ። አየሽ መፍትሄ አለ ለማለት ይከብደኛል። የደብዳቤያችን ዋና ሀሳብም የእኔም አመለካከት ችግሩን ሶስቱ ሀገሮች ራሳቸው ይፍቱት የሚል ነው። ዩናይትድ ስቴትስ በጉዳዩ ስትገባ አሳስቦኝ ነበር። ከሀገሮቹ ከእያንዳንዳቸው ጋር ያሉን ግንኙነቶች በጣም የተለያዩ መሆናቸውን ግምት ውስጥ በማስገባት ሁኔታውን ሊያወሳስብ እንደሚችል አስቤያለሁ። የዩናይትድ ስቴትስን ወደ ጉዳዩ መግባት ካነሱት አይቀር የገንዘብ ሚኒስቴሩ ሶስቱን ሀገሮች የማደራደር ሚና ተጫውተዋል። ዩናይትድ ስቴትስ ገንቢ ሚና ተጫውታለች፣ ወገንተኛ አልሆነችም ብለው ያስባሉ? ተከታዩ የሳሌም ጥያቄ ነበር። ሚስ ባስ፣ ይህ እንደምታነሽው ሀገር እምነት ወይም አመለካከት ይለያያል። ከኢትዮጵያ ወገን ስትመለከችው፣ እንደምታውቂው በጣም አሳስቧቸዋል። ይሁን እንጂ እዚህ ጋር የበለጠ መሰረታዊ ችግር አለ። ያ መሰረታዊ ችግር ደግሞ የትራምፕ አስተዳደር በአፍሪካ አህጉር ላይ እውነተኛ ስልትና አቅጣጫ የሌለው መሆኑ ነው። በመሆኑም ችግሩን ለመፍታት የሚያስችል ደረጃ ላይ የደረሰ መተማመንና ግንኙነት የለም። በመሆኑም የትረምፕ አስተዳደር ማንኛውንም አፍሪካ ውስጥ የሚፈጠር ችግር ለመገላገል ጥሩ አቋም ላይ አይደለም ያለው። ግብጽ የቅኝ ግዛት ዘመን ድንጋጌዎችን ታነሳለች። የቅኝ ግዛት ዘመን ህግጋትን ደጋግማ ትጠቅሳለች። በዚህ ጊዜ የቅኝ ግዛት ዘመን ቅሪቶችን መልሶ የማገላበጥ አዝማሚያ እየተቀሰቀሰ ነው። Yes, I mean, I think that the world is going through the same thing. And then I'm proud to say, you know, probably emanated through the protests here in the oh. United States. ዓለም በተመሳሳይ ሁኔታ ውስጥ እያለፈ ነው። ምናልባት እዚህ ዩናይትድ ስቴትስ ውስጥ ከተነሱት ጥያቄዎች የመነጨ ነው ብዬ በኩራት እናገራለሁ። የጆርጅ ፍሎይድ ሞት በማሰቃየትና በዝግታ መገደሉ ዩናይትድ ስቴትስ ውስጥ የሰብአዊ መብቶች አያያዝ ጥያቄን አስነስቷል። ሀምሳ አራቱም የአፍሪካ ሀገሮች ይህንን ጉዳይ በተባበሩት መንግስታት ድርጅት ፊት ማቅረባቸው በጣም አኩርቶኛል። ያን ማድረጋቸው ጥሩ ይመስለኛል። ይህ ሁኔታ የአውሮፓ ሰዎች በባርነትና በቅኝ አገዛዝ ዘመናት የነበራቸውን ቦታ ተመልሰው እንዲመረምሩ ሰበብ ሆኗቸዋል። እዚህ ዩናይትድ ስቴትስ ውስጥ ያለፈውን የእርስ በርስ ጦርነት እስካሁን እየተዋጋ ነው ነው ሀገሪቱን ለማጥፋት ለሞከሩ ሰዎች ሀውልት የማቆማችን ሀሳብም እንዲሁ ትርጉም የለውም ለነጭ የበላይነት ሀሳብ አራማጆች ነው የቆሙት እናም አሁን ዩናይትድ ስቴትስ ውስጥ የራሳችንን ቀልብ የመፈለግ ጊዜ ላይ ነው ያለ ነው ሌሎች አገሮችም ያንን እያንጸባረቁ ናቸው የቅኝ ግዛት ዘመን ድንጋጌዎችን እንዲያውም አንዳንድ ሀገሮች የመንገዶቻቸውንና የህንፃዎቻቸውን ስሞችም እየፈተሹ ናቸው። ይህ ደግሞ ትክክል ይመስለኛል። የዑደቱና ወደፊት የመጓዙ አካል ነውና እንደ ራሴ ኬራን ባስን፣ እንዲሁም ባልደረባዬን ሳሌም ሶሎሞንን አመሰግናለሁ ለቃለ ምልልሱ። በሌላ በኩል ደግሞ በዳያስፖራ ያሉ የኢትዮጵያ ሲቪክ ማህበራት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ አውጥተዋል። መግለጫው ኢትዮጵያ አሁን የምትገኝበትን ሁኔታ ከማመላከት አንስቶ ግብጽ በአባይ ውሃ ላይ ስትከተል የቆየችውን ፖሊሲዋን እና ና አሁንም የያዘችውን አቋም የሚጠቁም በአባይ ና በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለመፍታትና ለመዳኘት የአፍሪካ ህብረት ያለውን ኃላፊነት የኢትዮጵያንና የግብጽን ህዝቦች የውሃ አጠቃቀምና የኃይል አቅርቦት የሚያነጻጽር ግድቡ ለኢትዮጵያና በተፋሰሱ ውስጥ ላሉ ለአካባቢው ሀገሮችም ያለውን ትርጉም ዩናይትድ ስቴትስን፣ የአረብ ሊግንና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትን ሚናና አድራጎቶችም የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ሲቢሲ መልእክቶችና አቋምም የገለጸ ነው። በዳያስፖራ ያሉ አስራ አምስት የኢትዮጵያውያንና የትውልደ ኢትዮጵያ ባለሙያዎች ምሁራንና የሲቪክ መብቶች ተሟጋቾች በዚሁ መግለጫቸው ለኢትዮጵያ መንግስት ጥረቶች ያላቸውን ድጋፍ ከመግለጽና ከማድነቅም አልፈው ሌሎችም ኢትዮጵያና ትውልደ ኢትዮጵያ ማንኛቸውንም ልዩነቶቻቸውን አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አሰምተዋል። ግለኛ ያሉትን የግብጽን የቀደሙና የአሁን አቋም አውግዘዋል። ለዩናይትድ ስቴትስ መንግስት፣ ለግብጽ፣ ለአረብ ሊግ፣ ለአባይ ተፋሰስ ሀገሮች ተነሳሽነት ወይም ኤንቢአይ፣ ለመንግስታቱ ድርጅት ኢትዮጵያ ይዛዋለች ወይም ታራምደዋለች ያሉትን በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካከለና ፍትሃዊ አጠቃቀም ተግባራዊ ማድረግ የሚቻልበትን መላ ለመፈለግ እንዲተጉ የሚያሳስብ ባለስድስት ነጥብ ጥያቄ አቅርበዋል። ድርጅቶቹ የኢትዮጵያ የሙግት መረብ፣ የኢትዮጵያ አሜሪካ ሲቪክ ምክር ቤት፣ ለአባይ የኢትዮጵያ ዓለም አቀፍ ሙያዊ ድጋፍ፣ የኢትዮጵያ ውሃዎች ተሟጋች ምክር ቤት፣ ኢትዮጵያዊነት የዜጎች መብቶች ጥበቃ ተሟጋች ምክር ቤት፣ የቺካጎ የኢትዮጵያ ማህበረሰብ ህብረት፣ የቤ አካባቢ የኢትዮጵያ ማህበረሰብና የባህል ማዕከል፣ የኔቫዳው የላስ ቬጋስ የኢትዮጵያ ማህበረሰብ ማዕከል፣ በደቡብ አፍሪካ የኢትዮጵያውያን ባለሙያዎች ማህበር፣ የታላቁ የህዳሴ ግድብ ድጋፍ ቡድኖች በአሪዞና፣ በሎስ አንጀለስ እንዲሁም በኦሬገንና በደቡብ ምዕራብ ዋሽንግተን ግዛት፣ ፎረም 65፣ የኢትዮጵያውያን ምሁራን መረብ፣ ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ ናቸው። መግለጫውን በማርቀቅ ላይ ከተሳተፉት አንዱ የሆኑትን በደቡብ አፍሪካ ዊት ዋተር ስትራንድ ዩኒቨርሲቲና በዩናይትድ ስቴትስ የዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭር ማብራሪያ ጋብዤ ነበር። ሙሉ ቃለ ምልልሳችንን በዌብና በማህበራዊ ገጾቻችን ላይ ማዳመጥ ይቻላል። በሌሎች ዝግጅቶችም እንመለስበታለን።